Voice ይህ የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ነው። በየቀኑ ከምሽቱ 3 እስከ 4 ሰዓት በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት የምናሰማውን ፕሮግራም አሁን ጀምረናል። ኢትዮጵያ ኤርትራን በደቡብ ሱዳን ጣልቃ ገብነት ከሳለች። በደቡብ ሱዳን ባለው ግጭት አካባቢም ከሞላ ጎደል የኤርትራ መንግስት እዛ አካባቢ ጥላው የታየበት ሁኔታ ነው ያለው የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ናቸውን የተናገሩት። ይህን ክስ ኢትዮጵያ አስተባብላለች። ዝርዝሩ በአብይ ርዕስ ይደመጣል። በዓለም ዜናዎች የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በቫቲካን ከርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ጋራ ለመጀመሪያ ጊዜ ተገናኙ። የኬንያ ፕሬዚደንት ሁሩ ኬንያታ ለሶማሊያ ጸረ ሽብር ዘመቻ ቁርጠኝነታቸውን ገለጡ። የሚሉት አሉን። በሁለተኛው አጋማሽ አንድ በዩናይትድ ስቴትስ ምክር ቤት የምስክርነት ቃል እየተሰጠ ያለበት ሁኔታ አለ። ሪፖርት በዚያ ላይ እናቀርብና መደበኛዎቹ የባህልና ህብረተሰብ እንዲሁም አካባቢ፣ ሳይንስና ቴክኖሎጂ ዝግጅቶች ይቀጥላሉ። እንደምናመሽታችኋል ውድ አድማጮቻችን። አስተናጋጆቻችሁ እኔ ቆንጅታዬና እኔም አዲሱ አበበ ነን። ፕሮግራሙን ኃይሉ እየመራልን ነው። የሐሙስ መጋቢት 18 2006 ዓ.ም ፕሮግራማችንን በዓለም ዜና እንጀምራለን። በቅርቡ በኬንያ የደረሰውን የአሸባሪዎች ጥቃትና የጥቃት አደጋ ስጋቶች ተከትሎ የኬንያው ፕሬዚዳንት ሁሩ ኬንያታ የአገሪቱን የፖሊስ ኃይል ለማጠናከር እናም በጎረቤት ሶማሊያ የጸረ ሽብር ዘመቻ ቁርጠኝነታቸውን ያረጋገጡበትን ቃል ገቡ። ሚስተር ኬንያታ በዛሬው ዕለት ባሰሙት ንግግራቸው በአገር ውስጥ ሙስናና ብኩንነት ለመዋጋትም ቃል ገብተዋል። ብክነትን ማለት ነው። የአሜሪካ ድምፁ ጄብ ጄስሎ ከናይሮቢ ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል። ባለፈው የመስከረም ወር በናይሮቢ የዌስትጌት የገበያ ማዕከል በሶማሊያው ጽንፈኛ ቡድን አልሻባብ የደረሰውን የሽብር ጥቃት ያስታወሱት ፕሬዚዳንት ኡሁሩ ኬንያታ ለአገሪቱ ፓርላማ ልዩ ጉባኤ ባሰሙት በዚህ ንግግር ነው በጸረ ሽብር ዘመቻው ያስተዳደራቸውን ትኩረት አጽንኦት መስጠት የገለጡት። As we learned last year, insecurity anywhere in our region, ባለፈው ዓመት ከገጠመን ጥቃት የቀሰምን ቁም ነገር በየትኛውም የአካባቢያችን ክፍል የሚታይ የጥበቃና ደህንነት መላላት ለየትኛውም አካባቢ አደጋ ደቃኝነቱን ነው። ጎረቤቶቻችን የሚገባቸውን ሰላም ነጻነትና ብልጽግና እውን ማድረግ የማይችሉበት ሁኔታ ከገጠማቸው፣ የእኛም ደህንነትና ብልጽግና ለአደጋ ይጋለጣል። ሶማሊያ ውስጥ ከአልሻባብ ጋር የሚፋለመው የአፍሪቃ ህብረት የሰላም አስከባሪ ኃይል አሚሶም አንድ አካል በመሆን የተሰማራው የኬንያ ጦር ሰራዊት በጸረ ሽብር ዘመቻው ቀጥተኛ ተሳትፎ በማድረግ ላይ ነው። አልሻባብ በበኩሉ ኬንያን ለመበቀል በዚያች ሀገር ውስጥ በሚያካሄደው የሽብር ጥቃት እቀጥላለሁ ሲል ዝቷል። ፕሬዚዳንት ኬንያታ በአንጻሩ አገር ውስጥ ሊቃጣ ይችላል የሚል ስጋት ያሳድረውን ይህን የሽብር ጥቃት ለመከላከል የኬንያን ፖሊስ ኃይል ቁጥር እንደሚያሳድጉ ይፋ አድርገዋል። ኬንያታ አገሪቱን የመምራት ኃላፊነት ከተረከቡበት ካለፈው አመት ወዲህ የመጀመሪያቸው በሆነው በዚህ ብሔራዊ ንግግራቸው መንግስታቸው ውስጥ ያለውን ሙስናና የብክነት ችግሮች የማጽዳት አስፈላጊነትም አምነዋል። የመንግስታቸውን ወጪ ለመቀነስ በያዙት እርምጃም ከካቢኔ አባሎቻቸው ደሞዝ አስር በመቶ ከራሳቸውና ከምክትላቸው ደግሞ ሀያ በመቶ ከደሞዛቸው ለመቀነስ መስማማታቸውን ይፋ አድርገዋል። ኬንያውያን በአንጻሩ የበዛ ነው የሚባለውን የመንግስት ሰራተኞች ደሞዝ አስመልክቶ Café fue la cara de የግብጽ የጦር ሰራዊት አዛዥ ጀነራል አብደልፋታ ኤልሲሲ በቀላሉ የሚያሸንፉበት እንደሚሆን በሚጠበቀው ፕሬዝደንታዊ ምርጫ ሊወዳደሩ ከሰራዊቱ መሰናበታቸው ተዘግቧል። ጀነራሉ ትናንት ረቡዕ ከሰራዊቱ መሰናበታቸውን ይፋ ባደረጉበት ንግግራቸው አሁን ወቅቱ የሀገሪቱን ክብር መልሶ ለመገንባት የሚሰራበት ነው ብለዋል። የእሳቸው ስንብት በካይሮና በመላ ሀገሪቱ ከህዝቡ የተለያየ ምላሽ ነው ያገኙት። አንዱ አስተያየት ሰጪ ስለሚወዳደሩ ደስ ብሎኛል። ፕሬዚደንት መሆን ሀገሪቱን መምራት ደግሞ መብታቸው ነው ካሉ በኋላ ግብፅን ወደ ትክክለኛው ጎዳና መርተዋል፣ ሁላችንም እንደግፋቸዋለን ማለታቸው ታውቋል። የመከላከያ ሚኒስትርም የነበሩት ኤልሲሲ ባለፈው ዓመት ለወራት ከተካሄደው ህዝባዊ ተቃውሞ በኋላ እስላማዊውን ፕሬዚደንት ሞሐመድ ሞርሲን ከስልጣን ባስወገደው መፈንቅለ መንግስት ዋናው የጦሩ መሪ እንደነበሩ ይታወሳል። አንዳንዶች እሳቸው ፕሬዚደንት ከሆኑ የፖለቲካ ነውጡ ይባባሳል ብለው ይሰጋሉ። የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ በቫቲካን ከሮማው ርዕሰ ሊቀነ ጳጳሳት አባ ፍራንሲስ ጋር ለመጀመሪያ ጊዜ ተገናኝተዋል። ፕሬዝዳንት ኦባማ እና ብፁ አቡነ ፍራንሲስ በቫቲካን የርዕሰ ሊቀነ ጳጳሱ ቤተ መጻሕፍት ለአንድ ሰዓት ያህል በሞቀ ሁኔታ የተጀመረ ውይይት ማድረጋቸውም ተዘግበዋል። ሚስተር ኦባማ የአቡኑ ከፍተኛ አድናቂ መሆናቸውን የገለጹላቸው ሲሆን አቡኑም የዩናይትድ ስቴትሱ መሪ ስለ ጉብኝታቸው አመስግነዋቸዋል። ፕሬዚዳንት ኦባማ ከርዕሰ ሊቃነ ጳጳሳቱ ጋር ከተነጋገሩ በኋላ በሮም በኢጣሊያው ጠቅላይ ሚኒስትር ማቴዎ ሬንዚ ጋር ተገናኝተዋል። ፕሬዚዳንቱና ጠቅላይ ሚኒስትሩ የኢጣሊያን ጦር ሰራዊት የክብር ጉብኝት ካደረጉ በኋላ በግል ተቀምጠው ተወያይተዋል። በፕሬዚዳንቱ የኢጣሊያ ጉብኝት የውጭ ጉዳይ ሚኒስትር ጆን ኬሪ፣ የብሔራዊ ጸጥታ አማካሪ ሱዛን ራይስ እና ሌሎችም ከፍተኛ ባለሥልጣናት አብረዋቸው ተጉዘዋል። ቀደም ብለው ሚስተር ኦባማ ከኢጣሊያው ፕሬዚደንት ጆርጂዮ ናፖሊታኖ ጋራ ተገናኝተው ተወያይተዋል። ውይይታቸው በዋናነት ያተኮረው ሩሲያ የዩክሬን አካል የሆነችው ክሬሚያን ወደ ግዛቷ ማዋሃዷና እንዲሁም የንግድና የምጣኔ ሀብት ጉዳዮች ሳይሆኑ እንዳልቀሩ ነው የተጠቆመው። ፕሬዚደንቱ ሮማ ድረው ዛሬን ነገ አርብ ከውጭ ጉዳይ ሚኒስትራቸው ከጆን ኬሪ ጋር ወደ ሳኡዲ አረቢያ እንደሚጓዙ ታውቋል። አድማጮች የምሽቱ ዜናችንን ስንቀጥል ደግሞ ወደ ዩክሬን ጉዳይ እናመራለን። ዓለም አቀፍ የገንዘብ ድርጅት አይኤምኤፍ ለዩክሬን ወደ 18 ቢሊዮን ዶላር የሚጠጋ ብድር ሊሰጣት ቃል መግባቱ ታወቀ። በምላሹ ግን ዩክሬን ከባድ ከባድ የሆኑ የምጣኔ ሀብት ለውጥ እርምጃዎች መውሰድ ይጠበቅባታል። አይኤምኤፍ እንዳስታወቀው የሚሰጣት ከ14 እስከ 18 ቢሊዮን ዶላር የሚጠጋ ብድር በቀጣዮቹ ሁለት ዓመታት ከዓለም አቀፉ ማህበረሰብ ከምታገኘው እርዳታ ጋር ተደማምሮ ወደ 27 ቢሊዮን ዶላር ገደማ ይደርስላታል። ዓለም አቀፉ የገንዘብ ድርጅት የጠየቀውን የቁጠባ እርምጃ ካልወሰድም በስተቀር ዘንድሮ ኢኮኖሚያችን በ10 ከመቶ ይቀጭጫል ሲሉ የዩክሬኑ ጠቅላይ ሚኒስትር አርሴኒየ ያትሴንዩክ ለሀገራቸው ምክር ቤት ማሳሰቢያ ሰጥተዋል። በሌላ ዜና የቀድሞ የዩክሬን ጠቅላይ ሚኒስትር ዩሊያ ቲሞሼንኮ እንደ አውሮፓውያን አቆጣጠር ግንቦት ሀያ አምስት ሊካሄድ በታቀደው ፕሬዝደንታዊ ምርጫ እንደሚወዳደሩ አስታውቀዋል። እስካሁን ያልተገኘውና ደቡባዊ ህንድ ውቅያኖስ ውስጥ ወድቋል የተባለው የማሌዥያ አውሮፕላን ስብርባሬ የሚመስሉ አካላት ሳተላይቶች አንስተዋል ስትል ታይላንድ አስታወቀች። የአውሮፕላኑ ፍለጋ ጥረት በአስቸኳይ የአየር ሁኔታ ምክንያት እንደገና ተቋርጧል። የታይላንድ የጠፈር መስሪያ ቤት ዛሬ ባወጣው መግለጫ ከሳተላይቶቹ አንዱ በደቡባዊ ህንድ ውቅያኖስ ርዝመታቸው ከ2 እስከ 15 ሜትር የሚደርሱ 300 የሚሆኑ አካላት ውሃው ሲንሳፈፉ ፎቶ እንዳነሱ ገልጧል። ትናንትም የፈረንሳይ ሳተላይቶች 122 አካላትን አግኝተናል ማለታቸው ይታወሳል። እስካሁን ግን ታዩ የተባሉት አካላት ጋራ ለመድረስ የተደረጉ ጥረቶች አልተሳኩም። የአውስትሬሊያ የማሪታይም ደህንነት ባለሥልጣን ዛሬ በሰጠው መግለጫ የአየር ሁኔታው መጥፎ በመሆኑ ለፍለጋ የተሰማሩት አውሮፕላኖች ከአካባቢ እንዲወጡ መገደዳቸውን እና መርከቦች ግን ፍለጋውን ይቀጥሉ ብሏል። ፕሬዚዳንት ጆርጂዮ ናፖሊታኖ ጋራ ተገናኝተውም ተወያይተዋል። ቀደም ያለው ዜና መሆኑ ነው። ታዋቂ የኤርትራ መንግስት ተቃዋሚና የኤርትራ ነጻ አውጪ ድርጅት የጀብሃ መስራች አባል የነበሩት አቶ አህመድ ናስር ከዚህ ዓለም በሞት መለየታቸው ተዘግበዋል። በ68 ዓመታቸው ትናንትና ረቡዕ በስቶክሆልም ስዊድን ያረፉት አቶ አህመድ እንደ ኤሮፓውያን አቆጣጠር ከ1975 ዓ ም ድርጅቱ እስከተበታተነበት እስከ 1982 ድረስ በሊቀመንበርነት የመሩ ሰው መሆናቸው ታውቋል። በዘገባዎች መሰረት ከኤርትራ ነጻነት በኋላ በአቶ አህመድ የተመራው የጀብሃ አንጃ ሀገሪቱ ዲሞክራሲያዊ አስተዳደር እንዲሰፍንላት የብሔራዊ እርቅ መንግስት እንዲመሰረት ለፕሬዚደንት ኢሳያስ አፈወርቂ ተማጽኖ አቅርቦ ምላሽ አላገኘም ነበረ። ባለፉት ቅርብ ዓመታት አቶ አህመድ ናስር ከአዲስ አበባ ከሚንቀሳቀሱ የኤርትራ ተቃዋሚ ቡድኖች አንዱ የሆነው የብሔራዊ መድን ግንባር ናሽናል ሳልቬሽን ፍሮንትን ሲመሩ መቆየታቸውን ከትግርኛ ክፍላችን የተጠናቀረው ዘገባ አስረድቷል። በመጨረሻም የፊሊፒን መንግስት እና የሀገሪቱ ትልቁ የሙስሊሞች አማጺ ቡድን ታሪካዊ የሰላም ውል መፈራረማቸው ታውቋል። ለበርካታ አመታት የተካሄደውና ቁጥሩ ወደ 20 ሺህ የሚጠጋ ህዝብ የተገደለበትን ውጊያ ለማቆም ዛሬ ሐሙስ በተፈረመው ውል መሰረት የሞሮ እስላማዊ ነፃ አውጪ ግንባር የተባለው ጦር መሳሪያውን ያስረክብና በደቡባዊ ሚንዳኖዋ ክፍለ ግዛት አብላጫው ህዝብ ሙስሊም በሆነባቸው አካባቢዎች የበለጠ የራስ ገዝ ስልጣን ይሰጣል። የሀገሪቱ ፕሬዚደንት ቤኒኞ አኩዊኖ በማኒላ በተካሄደው የፊርማው ስነ ስርዓት ላይ ሲናገሩ ውሉ በሙስሊሟ ሚንዳዎ ክፍለ ግዛት ዘላቂ ለውጥ የሚያስገኝ ነው በማለት አሞግሰዋል። አድማጮች ለሰዓቱ ያለን ዜና በዚሁ ይጠናቀቃል። ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ነው። በ25ና በ31 ሜትር ባንድ መካከለኛ ቅርታ አጭር ሞገድ እንዲሁም በናይል ሳት ላይ ነው የምንገኘው። የምናስተናግዳችሁ እኔ አዲሱ አበበና እኔም ቆንጅ ይታየነን። ታዋቂው አርቲስትና የሙዚቃ ሰው መራዊ ስጦት እውቅናና ከበሬታ ተሰጠው። በዚህ ላይ የተቀነባበረ ዘገባ በሁለተኛው አጋማሽ እንደሚቀርብ ለማስታወስ ያህል ነው። አሁን ወደ ዕለቱ አብይ ርዕስ እናልፋለን። በደቡብ ሱዳን ግጭት በማካሄድ ላይ ያሉት ሁለት ተቀናቃኝ ወገኖች ስለ ቀጣይ የሰላም ንግግር ለመወያየት ዛሬ ፊት ለፊት ተገናኝተዋል። ሁለቱ ወገኖች ውጊያ በቀጠሉበት በአሁኑ ወቅት በአዲስ አበባ የሚካሄደው የሰላም ድርድር ማዝገሙ እንዳልቀረ የአሜሪካ ድምጽ ራዲዮ ዘጋቢ ማርት ቫንደርቮልፍ ከአዲስ አበባ በላከችው ዘገባ ጠቅሳለች። አዳነች ፍሳሀይ ታቀርበዋለች። የደቡብ ሱዳን መንግስትና የአማጽያኑ ተወካዮች ለአንድ ሳምንት ያህል ከዘገዩ በኋላ ዛሬ ፊት ለፊት ተገናኝተው ስለ ሰላም ድርድሩ አጀንዳ መነጋገሩን ጀምረዋል። የንግግሩ መጀመር የዘገየው ባለፈው ታህሳስ ወር ግጭቱ እንደተጀመረ ተጀመረ ታስረው የነበሩት ሰባት የቀድሞ የገዢው ፓርቲ መሪዎች በድርድሩ ይሳተፉ አይሳተፉ በሚል ነጥብ ላይ በተነሳው ጭቅጭቅ ምክንያት ነው። የደቡብ ሱዳን የማስታወቂያ ሚኒስትር ማይክል ማኩዌ የቀድሞዎቹ እስረኞች በሰላሙ ድርድር ሶስተኛ አካል ሆነው የሚቀርቡበት ምክንያት የለም ይላሉ። የገዢው ፓርቲ ኤስፒኤልኤም አባላት ነን ይላሉ። በሌላ በኩል ደግሞ ከኤስፒኤልኤም ጋር ተጋይ ተዋል። እዚህ ላይ የምንደራደረው ምንድን ነው? ከድርጅቱ ሳይሆን ከመንግስት ጋር ቅራኔ ካላቸው ሰዎች ጋር ነው እየተደራደርን ያለ ነው። ስለሆነም ችግራቸው እንዲፈታ ከፈለጉ፣ ይህ የፓርቲው የውስጥ ጉዳይ ስለሆነ በድርጅቱ የግጭት አፈታት ዘዴ እልባት ሊያገኝ ይችላል። ለድርድሩ መዘግየት ሌላው ምክንያት ደግሞ ኡጋንዳ በድርድሩ የሚገኙ ታዛቢዎች ለመላክ መፈለጓ ነው። የኡጋንዳ ወታደሮች የደቡብ ሱዳን መንግስትን ለመርዳት በሀገሪቱ እስካሉ ድረስ የኡጋንዳ ታዛቢዎች እንዲሳተፉ አንፈቅድም ሲሉ አማጽያኑ ግልጽ አድርገዋል። የአማጽያኑ ቃል አቀባይ ዮሐኒስ ፖክ ስለ ንግግሩ ብዙም እንደማይተማመኑ ገልጸዋል። ሌላው ወገን ቀውሱ የተሟላ መፍትሔ እንዲያገኝ በማድረጉ ረገድ ከልቡ ስለማይጥር ስለ ውጤቱ እርግጠኛ ሆኜ ልነግራቸው አልችልም። በአሁኑ ወቅት የተጀመረው ንግግር አበይት ነጥቦች የሚሆኑት ባለፈው ጥር ወር የተፈረመው የተኩስ ማቆም ስምምነት በተግባር ላይ እንዲውልና በግጭቱ ምክንያት የተጎዱት ሰዎች ሰብአዊ ረድኤት እንዲያገኙ ማስቻል የሚሉት ናቸው ተብሎ ይጠበቃል። በፕሬዝደንት ሳልቫኪር ወታደሮችና ምክትል ፕሬዝደንት የነበሩት ሪያህ ማቻር ደጋፊ ኃይሎች መካከል በተካሄደው ውጊያ ምክንያት በብዙ ሺህ የሚቆጠሩ ሰዎች አልቀዋል። ወደ አንድ ሚሊዮን የሚጠጉት ደግሞ ከመኖሪያቸው ተፈናቅለዋል። በምስራቅ አፍሪካ የትብብር በይነ መንግስታት ኢጋድ ሸምጋይነት የሰላም ንግግር የተጀመረው ግጭቱ እንደተነሳ ቢሆንም ብዙም ውጤት ያስገኝ አይመስልም። የተኩስ ማቆሙ ስምምነት በሁለቱም ወገኖች ኃይሎች በተደጋጋሚ ሲጣስ ቆይቷል። የመጽሔቱ ዘገባ ደግሞ ይቀጥላል። የዕለቱን አብይ ርዕስ ነበር የሰማ ነው። የኤርትራ መንግሥት በደቡብ ሱዳን ግጭት ውስጥ እጁን እያስገባ ነው ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ። በጉዳዩ ላይ ዝርዝር ማብራሪያ ከመስጠት የተቆጠቡት የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ ግጭቱን በማባባስ በኩል የኤርትራ መንግሥት የገባበት ሁኔታ አለ ብለዋል። ኤርትራ ከደቡብ ሱዳን ሕዝብና መንግሥት ጋር ያላት ገንቢ ግንኙነት መሆኑን በመጠቆም የኤርትራ የውጭ ጉዳይ ሚኒስቴር በኤርትራ ላይ አበሳጭ የሆኑ ውሸቶች ይነገራሉ ክሱን አስተባብለዋል። በነገራችን ላይ ቀደም ሲል የኢትዮጵያ መንግስት ክሱን አስተባበል ያልነው አስተባባዩ የኤርትራ መንግስት መሆኑ በዚያው መልክ ይደመጥልን። በሌላ በኩል ደግሞ በደቡብ ሱዳን የዩናይትድ ስቴትስ ልዩ ልዑክ አምባሳደር ዶናልድ ቦስ ከላይ የተጠቀሱት ክሶች መንግስታቸው ከብዙ የአካባቢው ሀገሮች የደረሰው መሆኑን አመልክተዋል። አምባሳደር ዲና ሙፍቲን ያነጋገረው እስክንድር ፍሬው ነው ከአዲስ አበባ። የሶማሊያን ግጭት አባበሳለች በሚል ከኢትዮጵያና ከሌሎችም የኢጋድ አባል ሀገራት ጋር ተቃቅራ የቆየችው ኤርትራ ከደቡብ ሱዳን ግጭት ጋርም መነሳት ጀምራለች። የተለያዩ ጉዳዮችን የዳሰሰ መግለጫ የሰጡት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ የኤርትራን ጉዳይ የጠቀሱት ከጋዜጠኞች የተነሳ ጥያቄ ሲመልሱ ነው። ኤርትራ በደቡብ ሱዳን ግጭት ውስጥ እጇን እያስገባች ስለመሆኑ ምልክቶች እየታዩ ነው ሲሉ ተናግረዋል። አምባሳደር ዲና ሙፍቲ ከቪኦኤ ጋር ባደረጉት አጭር ቆይታም ይህንኑ ጠቅሰዋል። የኤርትራ መንግስት በኩል በአካባቢ በሚደረጉ ግጭቶች ውስጥ የመግባት አባዜ የተጠናወታቸው መሆኑ ይታወቃል። የተባበሩት መንግስታት ድርጅት ለዚህ ጉዳይ ተቋቋመ ሞኒተሪንግ ግሩፕም ይህንን በሪፖርት አቅርቦታል። እንኳንና በዚህ በደጁ ያለን ግጭት ራቅ አካባቢም ሄዶ እስከ የመን ሁቶች ጭምር የመግባት አባዜ ያለበት፣ በዚህ ደረጃ እዚህም እንደገባ ነው የምንገምተው። እዚህ በደቡብ ሱዳን ባለው ግጭት አካባቢም ከሞላ ጎደል የኤርትራ መንግስት እዛ አካባቢ ጥላው የታየበት ሁኔታ ነው ያለው። ጥላው የታየበት ሲባል ቅድም ለምሳሌ በጋዜጣዊ መግለጫው ላይ አምባሳደር የተነሳ ጥያቄ ነበረ፣ ተቃዋሚዎቹን በመደገፍ ነው ከመንግስት ሳይድ በመቆም ነው? ይህንን ነገር አሁን ባላነሳውም ግን በግጭቱ በማባባስ ረገድ በዚህም ይሁን በዛ የገቡበት ሁኔታ እንዳለ ይታያል። ምንድነው የሚደረገው? ከዚህ በኋላ ኢትዮጵያ በተናጠል የምታደርገው እንቅስቃሴ ነው የሚኖረው ወይስ እንደ ኢጋር ነው የምትንቀሳቀሱት? የደቡብ ሱዳን ያለን ችግር የመፍታት ነገር የኢጋድ ፕሮጀክት ነው። ከኢጋድም አልፎ የአፍሪካ ህብረት የያዘው ጉዳይ ነው። ከአፍሪካ ህብረትም አልፎ ትሮይካ፣ የተባበሩት መንግስታት ድርጅት፣ የአውሮፓ ህብረት፣ ቻይናና ጃፓን ጭምር የያዙት ጉዳይ ነው። ስለዚህ ይሄንን በጋራ የመፍታት አቅጣጫ ነው መከተል። ዞሮ ዞሮ ግን ይሄ የኤርትራ መንግስት ጥላ በየቦታው ችግሮች ባሉበት አካባቢ እያነፈነፈ የሚሄዱ ነገር በደንብ የታወቀ ነገር ነው ለማለት ነው። በፖለቲካዊ ጉዳዮች ላይ አተኩሮ ሲካሄድ የቆየውና ለሶስት ሳምንታት የተቋረጠው የደቡብ ሱዳን የሰላም ድርድር ሰሞኑን በአዲስ አበባ መጀመሩ መኖሩን ኢጋድ አስታውቋል። የመፈንቅለ መንግስት ሙከራ አድርጋቸዋል በሚል ታስረው የነበሩና በእስር ላይ የሚገኙ የቀድሞ ባለስልጣናት ጉዳይ ለድርድሩ መጓተት እንደ አንድ ምክንያት እየተጠቀሰ ይገኛል። ቃል አቀባዩ አምባሳደር ዲና ሙፍቲ ግን በተለይ በእስር ላይ የሚገኙትን አራት የቀድሞ ባለስልጣናት በተመለከተ በኢጋድ አባል አገራት መካከል የጋራ መግባባት መኖሩን አመልክተዋል። የታሰሩ ሰዎች ጉዳይ በህግ ጥላ ስርም የሚዳኝበት ሁኔታ በዚህ ባለፈው ኢጋድ የአምስተኛው አስቸኳይ የመሪዎች ጉባኤ ላይም የተነሳነ ጉዳይ ነው። ከሞላ ጎደል ሀሳብ የተያዘበትና መግባባት መንፈስ የነበረበት ነው። ዞሮ ዞሮ አራቱን ማለት ነው፣ የታሰሩ ሲባል የታሰሩ አራቱን ወደኋላ ቀሩትን ማለት ነው። የደቡብ ሱዳን መንግስት በህግ ጥላ ስር በህግ ዳኝቷቸው የሚወጡበት ሁኔታ ነው። ግን ምንድን ነው እንደ ማዕቀፍ የተያዘው ትልቁ ነገር የታሰሩ የሚቀርቡትም ወገኖችና ሌሎችም የድርድሩ የመፍትሄው አካል እንዲሆኑ የሚለውን ነገር በሀሳብ ደረጃ የተያዘበት ሁኔታ ነው የነበረው። ዞሮ ዞሮ ይሄ እንግዲህ የውይይቱ ባህሪ ነው። ምክክር ያስፈልጋል። ወደ ካፒታሎቻቸው ተመልሰው መነጋገርን ይጠይቃል። የቀረቡትን ሀሳቦች ማብሰልን ይፈልጋል። የድርድሩ ባህሪ ስለሆነ እንደዚህ መራዘሙ ብዙም ባይገርምም ዞሮ ዞሮ ግን ካለው ችግር አንጻር እየተፈናቀለ ካለው ህዝብ አንጻር ከሰብአዊ መፈናቀልና ከሰብአዊ ችግር አንጻር ሲታይ ችግሩ ጊዜ የሚሰጥና አፋጣኝ መፍትሄ የሚፈልግ ነው። አምባሳደር የአራቱ ሰዎች ወደ ፍርድ ቤት መቅረብና በሀገሪቱ ህግ መሰረት መዳኘት በኢጋድም ድጋፍ አለው ማለት ነው። ምክንያቱም ይፈቱ የሚል ጥያቄ በኢጋድም አባል ሀገራት እንዲሁም በዓለም አቀፍ አጋሮች በአሜሪካን በአውሮፓ ህብረትም ሲነሳ ነበር። ይፈቱ የሚለው ነገር እንዳለ ሆነው ቀደም ሲል ከኢጋድ መጨረሻው ከነበረ አስቸኳይ መሪ ጉባኤ በፊትም ይፈቱ የሚለው ነገር እንዳለ በማዕቀፍ የተቀመጠ ነገር ነው። በዛም ምክንያት ሰባቱ የተፈቱበት ሁኔታ ና እነዚህ አራቱ ወደ ኋላ የቀሩበት ሁኔታ ነው ያለው። ይፈቱ እንዳለ ሆኖ ግን በሌላ በኩል ደግሞ ኢጋድ በወቅቱ የተገነዘበው ነገር በሀገሩ ጥላ የሀገሩ ዳኝነት ስር የገባን ነገር የፍርድ ቤት ጉዳይ የደቡብ ሱዳንን መንግስት አልነካም ስላለ ያንን ለሰላም ሲባል ማለት ነው ለአጠቃላይ ለሰላም ሲባል ለደቡብ ሱዳን ጥቅም ሲባል የዚህ የፍርድ ሂደቱ በአፋጣኝ የሚፈጸምበት አይነት ነገር ከሞላ ጎደል የመግባባት ኮንሰንሰስ አይነት ነው የነበረበት ሁኔታ ነው ያለው እዛ ጋር ሁለት እርስ በርስ የሚጋጩ የሚመስሉ ነገር ግን ተደጋጋፊ የሆኑ ሊያልፉ የሚችሉ ነገሮች ናቸው የተያዙት አንደኛው እነዚህ ሰዎች ታሳሪዎቹ በአስቸኳይ የሚፈቱበትን ሂደት መፈለግ ና በሌላ በኩል ደግሞ የሀገሩንም ውስጥ ህግ የማክበር ፍርድ ቤት የማክበር እነዚህን ሁለቱን መርሆች አንድ ላይ ማያያዝ ና በአንድ በኩል ለሰላም በአጠቃላይ ለሱዳን ሰላም መፍትሄ ለመስጠት የሚያስችሉትን ነገሮች የመፍጠር ለምሳሌ ታሳሪዎቹ የዚህ የችግሩ አካል እንዲሆነ የመፍትሄ አካል እንዲሆን የማድረጉ ነገር አብሮ በመንታ እንዲካሄዱ የተደረገ ነገር ስለሆነ እዛ ጋር የማጣጣሙ ችግር ይታያል። ግን ዞሮ ዞሮ መጣጣም አለበት የሚል አቅጣጫ ነው በመሪዎቹ ተያዘ። ታላቁን የህዳሴ ግድብ በተመለከተ የግብጽ ባለስልጣናት እያራመዱት ስላለው አቋምም እውነት ያለው እኛ ጋ ነው ብለዋል አምባሳደር ዲና። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን እናመሰግናለን። የኤርትራ የውጭ ጉዳይ ሚኒስቴር ባለፈው መጋቢት አንድ ባወጣው መግለጫ እየተሰሙበት ያሉትን ክሶች አስተባብሏል። የደቡብ ሱዳንና የኤርትራ ህዝቦች ታሪካዊ ጭብጦች በአለት ላይ እንደተቀረጹ ሁሉ የማይነጣጠሉ ናቸው ሲል የጀመረው የሚኒስቴሩ መግለጫ ይህ ግንኙነት የሌላ የማንንም ሦስተኛ ወገን ማረጋገጫ የማይፈልግና ለእኩይ ዓላማ ሲባልም ሊዛባ የማይችል ነው ብሏል። መግለጫው አክሎም የኤርትራ የማይናወጥ ታሪካዊ አቋም ዋዣቂና ተለዋዋጭ ለሆኑ አዳዲስ ክስተቶችና እውነታዎች የሚሰጠው ምላሽ ብልጭልጭ በሆኑ ቃላትና አቀራረቦች የሚያመነዝር አይደለም ብሏል። የኤርትራ መንግስትም የደቡብ ሱዳን ህዝብ ነፃነቱን ሲመርጥ እንዲሁም በመንግስት ግንባታ ውስጥ የሰጠውን ድጋፍና እውቅና ያስታወሰው ይኸው መግለጫ ዛሬም ያለው አቋም አሁን በተፈጠሩ ሁኔታዎችና አጋጣሚዎች ተጽዕኖ የሚፈጠሩ አለመሆናቸውን አመልክቷል። የኤርትራ ህዝብና መንግስት ከደቡብ ሱዳን ህዝብና መንግስት ጋር ገንቢ የሆነ ግንኙነታቸውን በመቀጠል እንደሚጸኑ መግለጫው አስታውቋል። በሚያሳዝን ሁኔታ ግን የደቡብ ሱዳን ህዝብ የነደፈውን መርሃ ግብሩን ተግባራዊ ለማድረግ አልታደለም የሚልና መግለጫው የደቡብ ሱዳን ህዝብ የራሱን ችግር በራሱ እንዲፈታ ከማበረታታት ይልቅ ቀውሱን ሊያበረቱ የሚችሉ አሰራሮችን በመንደፍ ጥቅስ የተቆርቋሪነት ማመቻቸት በሚባሉ እኩይ አስተሳሰቦች ውዥንብር ለሚፈጥሩ አካባቢያዊና ዓለም አቀፍ መድረኮች ተወርውሯል ሲል አብራርቷል። የኤርትራ መንግስት ግጭቱን ከመቆጣጠር ይልቅ ወደ ማባባስ ይወስዳል ያለውን አሰራር የሚያስከትለውን መዘዝ በመጠቆም ሲቃወም መቆየቱንም መግለጫው አመልክቶ የውሸትና የቀውስ ፍልፈላ አራጋቢዎች ሲል የጠራቸው ወገኖች በኤርትራ ላይ የሚያበሳጩ ውሸቶችን ወደ በቋሚነት ወደ መፈብረክ መግባትን መርጠዋል ብሏል። አንዳንዴ ኤርትራ በሂግ ልጅ ጦርነት ውስጥ የሱዳንን መንግስት እንደምትደግፍ፣ በሌላ ጊዜ ደግሞ ያው ያውን እንደምትረዳ ሲናገሩ ቆይተው ዛሬ ደግሞ ማቻርን ታግዛለች እያሉ የሚገርም የውሸት ክስ ያራግባሉ ብለዋል። በዚህ የሚያበሳጭ ውሸት ደግሞ ማንም አይደነቅም ብሏል የኤርትራ የውጭ ጉዳይ ሚኒስቴር መግለጫ። ይህ በዚህ እንዳለ የደቡብ ሱዳን ተቃዋሚዎችን በመርዳት ወይም የጦር መሳሪያ ወደዛ በመላክ የኤርትራ መንግስት እንዲመረመርላቸው የሚጠይቁ ብዙ ሀሳቦች እየተሰሙ መሆኑን በደቡብ ሱዳን የዩናይትድ ስቴትስ ልዩ ልዑክ አምባሳደር ዶናልድ ቡስ ተናግረዋል። እንዲህ አይነቶቹ ክሶች በእርግጥ ደርሰውናል፣ እኛም ትክክለኛነታቸውን ለማረጋገጥ እየጣርን ነው። እንድናውቃቸው የተደረጉትም በብዙ መንግስታት ሲሆን ሁኔታውን አካባቢያዊ ገጽታ ሊያስይዘው ይችላል የሚል ስጋት አላቸው ኤርትራ ብቻም ሳትሆን ከቀውሱ መስፋፋት መሰረታዊ ጥቅም ሊኖራቸው ከሚችሉ ወገኖችም ሊኖር እንደሚችል አምባሳደሩ ተናግረው፣ በግጭቶቹ ውስጥ የውጭ ኃይሎችና እጆች ሳይገቡ መፍትሄ ለማግኘት እየጣሩ መሆናቸውን የዩናይትድ ስቴትሱ ልዩ ልዑክ ዶናልድ ቡት ተናግረዋል። ለምሽቱ ከያዝናቸው የትንታኔ ርዕሶች የመጨረሻው ደግሞ ይህን ይመስላል። የሙስሊሙ ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላትና የሌሎች ተከሳሾች ጠበቆች ያቀረቡት የመከላከያ ማስረጃ ጭብጦች ያልተሟሉና ግልጽነት የጎደላቸው በመሆናቸው ፍርድ ቤቱ ውድቅ እንዲያደርጋቸው ፌዴራል አቃቢ ህግ ጠይቋል። የተከሳሽ ጠበቆች በበኩላቸው ለተቃውሞ ምላሽ ሰጥተዋል። መለስካቸው አማሃ ነው ዘገባውን የላከው። ታህሳስ 3 ቀን 2006 ዓ ም የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት በሰጠው ብይን መሰረት በሽብር ወንጀል ተጠርጥረው ከተከሰሱት የሙስሊሙ ማህበረሰብ ችግሮች መፍትሄ አፈላለጊ የኮሚቴ አባላት መካከል አቶ አቡበከር አህመድ፣ አቶ አህመዲን ጀበልንና ሌሎች አስራ ስድስት ተከሳሾች እንዲከላከሉ የተወሰነባቸው በኋላ የመከላከያ ማስረጃዎቻቸውን ዝርዝርና ጭብጦቻቸውን ለፍርድ ቤቱ አቅርበዋል። ፍርድ ቤቱ በዛሬው ችሎት አቃቤ ህግ ባቀረበው ሰነድ ግልጽ ያልሆነ ጉዳይ እንዳለ እንዲያስረዳ ጠይቋል። አቃቤ ህግም በርካታ የጽሁፍ ማስረጃዎች እንዳሉ ቢጠቀስም ለአቃቤ ህግ እንዳልደረሱ ተናግሯል። ሙያዊ ትንታኔ እንዲሰጡ የተዘረዘሩ አስረጃዎችም እንደማያስፈልጉ የአብራራው አቃቤ ሕግ የአበሽ አስተምህሮ ስለ ጅሃድ፣ ስለ ሰደቃና የመሳሰሉ ሃይማኖታዊ ጽንሰ ሀሳቦች በተመለከተ የተዘረዘሩት ከጭብጡ ጋር የሚገናኙ ባለመሆናቸው እነዚህን የሚያብራሩ ልዩ ባለሙያዎች የሚያስፈልጉበት ምክንያት የለም ሲል ተከራክሯል። በእነዚህ ጉዳዩ ተከሳሾቹ እንዲከላከሉም አልተጠየቁም ብሏል። ስለሆነም ፍርድ ቤቱ ውድቅ እንዲያደርገው ጠይቋል። የተከሳሽ ጠበቆች በበኩላቸው አቃቢ ህግ ያነሳው ጉዳይ የግልጽነት ጥያቄ ሳይሆን የይዘት ጥያቄ ነው ሲሉ ተከራክረዋል። ይህንን ሲያብራርም ፍርድ ቤቱ ተከሳሾቹ በቀረበባቸው የማስረጃ መጠን መከላከያ እንዲያቀርቡ በሚል ወስኗል። ስለሆነም የመከላከያ ማስረጃዎች የቀረቡትም በዚሁ መልክና ውሳኔ መሰረት ነው ሲሉ ተከራክረዋል። የሕዝብ ህዝበ ሙስሊሙን ጥያቄ ለመንግስት የቀረበ መሆኑን ማስረዳት አለብን። የጽንሰ ሀሳብ ቃላትን መሰረት በማድረግ የተሰጠ ክስም ብይንም ነበረ። ሃይማኖታዊ ጽንሰ ሀሳቦችን የያዙ ቃላትን ለማብራራት የተጠሩ ልዩ ባለሙያዎች ዝርዝር የቀረበውም የፍርድ ቤቱን ስራ ለመርዳት ነው ሲሉ ተከራክረዋል። ፍርድ ቤቱ ያቀረባቸውን የማብራሪያ ጥያቄዎችንም መልሰዋል። ፍርድ ቤቱም የሁለቱን ወገኖች ክርክር መርምሮ ውሳኔ ለመስጠት ለመጋቢት 23 ቀን 2006 ዓ ም ተለዋጭ ቀጠሮ ሰጥቷል። የፌዴራሉ ከፍተኛ ፍርድ ቤት አራተኛው ወንጀል ችሎት ይህን ጉዳይ ላለፉት አያሌ ወራት በዝግ ችሎት ሲያየው መቆየቱ ይታወሳል። ይህውም አቃቤ ሕግ የምስክሮች ደህንነት ያሰጋኛል የሚል ጥያቄ ስላቀረበ ነበረ። ፍርድ ቤቱ ባለፈው ታኅሣሥ ወር አስር ተከሳሾችን መከላከል ሳያስፈልጋቸው በነጻ እንዲሰናበቱና ሌሎቹ እንዲከላከሉ ከወሰነ በኋላ በተከሳሽ ጠበቆች ጥያቄ መሰረት ጉዳዩ በግልጽ ችሎት እንዲታይ ተደርጓል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ዜናውንና የዜና ትንታኔዎችን አደመጥን። ወደ እናንተው አስተያየቶች እንሸጋግራለን። በነጻው የስልክ መስመር በ2022059942 የውስጥ መስመር 14 ካደረሳችሁን መካከል ለሰዓቱ የያዝናቸውን እናሰማችሁ። ዜዎች እንደምን ከረማችኋል? ዛሬ ማስተላለፋችሁት በዚህ በሰማያዊ ፓርቲ ሊቀመንበር ላይ ኤርፖርት ላይ ዳንነቶች ያደረጉትን ነገር በመስመር በጣም ነው ያዘንኩት። በጣም የወረደ ነገር። አንደኛ ፍቃድ ኖሮት የሚንቀሳቀስ ህጋዊ ተቃዋሚ ፓርቲ ሆኖ ሳለ እንዲህ አይነት ወንጀል ፓስፖርት ቀዶስ ከመውሰድ ሰውን ደግሞ ከሚመጣው ስብሰባ ማስተጓጎል ይሄ በጣም የወረደ ነገር ነው የማንም የፖለቲካ ፓርቲ ደጋፊ ባልሆንም በሀገሬ ላይ የሚደረገው አንዳንድ ከህግ ውጭ የሚደረጉ ነገሮች በጣም የሚያስደስት አይደለም ስለዚህ መንግስት እንዲህ ከሀያነት ነገር ቢታቀም መልካም ነው ላለው ኢትዮጵያን እግዚአብሔር ባርካት ትንሻው ነኝ ከቨርጂኒያ ሄሎ ውድ ቪኦኤዎች የአማርኛ ፕሮግራም አዘጋጅና አቅራቢዎች እንደምን ከረማችኋል? የፕሮግራማችሁ የዘወትር አድማጭ ተከታታይና ደንበኛችሁ ነኝ። ከልብ ወዳችኋለሁ፣ ከልብ አመሰግናችኋለሁ። የምታደርጉት ነገር ሁሉ አደንቃለሁ። አስተያየት መስጠት የምፈልገውም ያንድን ወገን የፖለቲካ አጀንዳ ለማሳየት ሳይሆን ነፃና ገለልተኛ ግን ደግሞ ህዝብ መስማት ያለበትን አዳዲስ ኢንፎርሜሽን፣ አዳዲስ መረጃ ለህዝብ ጆሮ በማድረሳችሁ ከልብ ወዳችኋለሁ። ስለሆነም ሰላሙን ሁሉም መኝላችኋለሁ። እግዚአብሔር ኢትዮጵያ ለዘላለም ይባርክ። በለጠ ነኝ ከኮለራዶ። አመሰግናለሁ። ሄሎ እንደምን ዋላችሁ? ሁማን ራይት ዋች የሚሉት ድርጅት ኢትዮጵያ ብቻ ነው እንደማውቀው። ስንት ሀገሮች አሉ መሰለኝ። ሲመሰረት ግን በኢትዮጵያ ብሎ የተመሰረተ ነው የሚመስለው። ለምን ይህች ሀገር ግን አይተዋትም

አስተያየት የላካችሁልን ሁሉ እናመሰግናለን። ሌሎቻችሁም አስተያየት ስጡን፣ ደውሉልን፣ ኢሜል አድርጉልን። በስልክ አስተያየት ለምትሰጡ ስልኩን እናስታውስ፣ 2022059942 የውስጥ መስመር 14 ነው። እዚያ ላይ መመሪያ አለ። ከዛ ሳታሳንሱ ወይም ሳታስበልጡ መልእክቶችሳንስ አይፈቅልልኩ ተሰፍሮ አስቀምጦልን በኢሜይል ለምትጠቀሙ ወይም ደግሞ አዘውትረን እንደምንለው እኔ ምን አለ ብጽፈው በኢሜይሉ ለምትሉ አድራሻችን ሆርን ኤችኦአርኤን አት ቪኦኤ ኒውስ ዳት ካም ነው፣ ላኩልን። አዝች ጋ የሙዚቃ እረፍት እናደርጋለን። ብዙ ነገር አውርተናል፣ ዘጋቢዎቻችንም እኛም የሙዚቃ እረፍት አስፈላጊ ነው። ግርማ በየነን ታውቂዋለሽ? በደንብ አርጌ አላቀው ምንድል ነው? ጎበስ ግርማ በየነ ጥሩ ድምፃዊ ነው። በእንግሊዝኛ የሚጫወታል። በአማርኛም ፍቅር እንደ ክራር ፍቅር As far as your bare branches So ፍቅሪ በቃኛ መች ይባል ነበረ Chi, stira kat bin. Er beste chao chi, med che cunè kunne. Levis angoluro, er a kalt chinchi. Ke annan tyro, så inte känner jag hans. Bättre mare. ፍቅር ይበቃኛል መች ይባል ነበረ። የግርማ በየነን ፍቅር እንደ ክራር ሰውን ከና አጣም ደም ካልተማረ አዎ የተሰኘውን ዜማ ነበር። የታዋቂውን የግርማ በየነን ሁላችንም የምናውቀውን ተጠራጠርከኝ አዲስ ታውቂዋለሽ እርግጠኛ ነኝ። አሁን ሰዓቱ አድማጮች፣ ወደ ሶስት ሰዓት ከሰላሳ አራት ገደማ ደቂቃ ገደማ ያሳያል። የምሽቱን አርዕስተ ዜናዎች እናሰማችሁና ወደ ቀሪዎቹ ዝግጅቶቻችን እናልፋለን። በቅርቡ በኬንያ የደረሰውን የአሸባሪዎች ጥቃትና የጥቃት አደጋ ስጋቶች ተከትሎ የኬንያው ፕሬዝዳንት ኡሁሩ ኬንያታ የአገሪቱን የፖሊስ ኃይል ለማጠናከርና በጎረቤት ሶማሊያ የጸረ ሽብር ዘመቻ ቁርጠኝነታቸውን ያረጋገጡበት ቃል ገቡ። የግብፅ የጦር ሰራዊት አዛዥ ጀነራል አብደልፋታ ኤልሲሲ ያለምንም ችግር ያሸንፉበታል ተብሎ በሚጠበቀው ፕሬዝደንታዊ ምርጫ ሊወዳደሩ ከሰራዊቱ መሰናበታቸው ተዘገበ። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ በቫቲካን ከሮማው ርዕሰ ሊቀነ ጳጳሳት አባ ፍራንሲስ ጋራ ለመጀመሪያ ጊዜ የተገናኙ ፕሬዚዳንት ኦባማና አቡነ ፍራንሲስ በቫቲካን የርሰ ሊቃነ ጳጳስ ቱ ቤተ መጽሐፍት ለአንድ ሰዓት ያህል በሞቀ ሁኔታ የተጀመረ ውይይት ማድረጋቸው ተዘግቧል። ታዋቂ የኤርትራ መንግስት ተቃዋሚና የኤርትራ ነጻ አውጪ ግንባር ኢኤልኤፍ መስራች አባል የነበሩት አቶ አህመድ ናስር ከዚህ ዓለም በሞት መለየታቸው ተዘግቧል። በ68 ዓመታቸው ትናንት ረቡዕ በስቶክሆልም ስዊድን ነው አቶ አህመድ ያረፉት። ዓለም አቀፍ የገንዘብ ድርጅት አይኤምኤፍ ለዩክራይን ወደ 18 ቢሊዮን ዶላርስ የሚጠጋ ብድር ሊሰጣት ቃል ገባ። በምላሹ ግን ዩክራይን ከባድ ከባድ የመጣኔ ሀብት ለውጥ እርምጃዎችን መውሰድ ይኖርባታል። እስካሁን ያልተገኘውና ደቡባዊ ህንድ ውቅያኖስ ውስጥ ተከስክሷል የተባለው የማሌዥያው አውሮፕላን ስብርባሪ የሚመስሉ አካላት ሳተላይቶቼ አይተው አንስተዋል ስትል ታይላንድ አስታወቀች። የአውሮፕላኑ ፍለጋ ጥረት ግን በአስቸጋሪ የአየር ሁኔታ ምክንያት እንደገና መቋረጡ ተዘግቧል። የታይላንድ የጠፈር መስሪያ ቤት ዛሬ ባወጣው መግለጫ ነው ከሳተላይቶቹ አንዱ በደቡባዊ ህንድ ውቅያኖስ ርዝመታቸው ከ2 እስከ 15 ሜትር የሚደርሱ 300 የሚሆኑ አካላት በውሃው ላይ ሲንሳፈፉ ፎቶ እንዳነሱ የገለጠው ትናንትም የፈረንሳይ ሳተላይቶች 122 አካላትን አግኝተናል ማለታቸው ይታወሳል። እስካሁን ግን ታዩ የተባሉትን አካላት ጋር ለመድረስ የተደረጉ ጥረቶች አልተሳኩም። የምሽቱን አርዕሰ ዜና ነው። አሁን መጨረሻ ነው ያሰማ ነው። ዜናው የዓለም ዜናም መጽሔቱም ተጠቃሏል። እናንተንም አድማጮች አስተያየት አስተናግደናል፣ ሙዚቃም አሰምተናል። ሁለተኛውን የፕሮግራም አጋማሽ የምንጀምረው እዚህ አጠገባችን ቁጭ ባለው አሉላ ከበደ ዝግጅት ነው ባህልና ህብረተሰብ ዛሬ ከአዲስ አበባ ማለዳ በደረሰን ዜና መሰረት ታዋቂውና አንጋፋው አርቲስት መራዊ ስጦት ከፍተኛ እውቅናና ክብር አግኝቷል። ቀደም ሲል በዜናው ላይ አልጠቀስንም። ምናልባት በዚህ ክፍለ ጊዜ እናገኛለን ብለን ነው ቆንጂት፣ ለአሁኑ ያቆየ ነው በዚህ ጉዳይ ላይ ታዲያ። ጉዳዩ ወደ ራዲዮ መጽሔት ቢያደላም ዛሬ ሐሙስ የባህል መድረክ ይሄን ነገር ትንሽ ቢቃኘው ይሻላል በሚል አሎላ አዲስ አበባ ስልክ ሲሞካክር ነው የቆየው። ምን ያህል እንደቀናው አላቅም፣ ግን አጭር ጊዜ ስለሆነ እኔ እናንተ ብቻ ብንወያይ መልካም አ ማንን አገኘህ? ማ ምን አለህ? ግሩም፣ እንዳልከው ወደ አዲስ አበባ ደውዬ ነበረ። እንግዲህ ዋናውን ባለጉዳይ ከማነጋገር ጀምሮ አዘጋጆቹን ሞክረናል። እንዲሁም ደግሞ በኋላ ላይ እናነሳዋለን የረዥም ጊዜ የእድሜ ልክ ጓደኛና የሙያ አጋሩን ታቸው ወደባልቄን አነግሬ ያለው ስንት አመት ነው? ታቃለ ስልሳ ሁለት ልክ ነው። የአንድ ሰው እድሜ የሚሆን ጊዜ በጓደኝነት ማሳለፍ በሙያም በህይወትም ትልቅ ቦታ የሚሰጠው ነው። አዲሱ እንዳልከው የስልኩ ነገር ያሰጋህ ትመስላለህ። ስልኩ አስቸጋሪ ነበር። ዛሬ ሁለቱን ሰዎች ባገኛቸውም ባናግራቸውም፣ የድምፁ ጥራት በጣም ብዙ ጊዜ የሚቆራረጥና ለአየር ለማብቃት የሚያስቸግር ነበር። ድምፅ አለኝ በመጠኑ የወሰድኩት ለማስተዋወቅ ያህል ግን የኢትዮጵያ ብሔራዊ የባህል ማዕከል ነው ይህን እውቅናና ዝክረ ምራዊ ስጦት በሚል ልዩ ዝግጅት ያዘጋጀው። አንጋፋና ወጣት የሙዚቃ ሰዎች፣ የመድረክ ሰዎች የተገኙበት ነው። እንግዲህ የሚዘከረው የጥበብ ሰው የሰባ ስምንት ዓመት ባለ ዕድሜው ምራዊ ስጦት ቅድም እንዳነሳው ደግሞ ስልሳ ሁለት ዓመት በነገራችን ላይ ከጋሽ ጌታቸው ጌታቸው ደባልቄ ጋራ በዕድሜም እኩል ናቸው፣ ሰባ ስምንት ናቸው። ሁለቱም የነገሩኝ ዛ ቤት አድባሮች ያስብላል። በጣም የሚገርም ነው። ተገቢ ክብር የተሰጠው ዝግጅት ነው። በሰፊው እንዳልከው በራዲዮ መጽሔት እንመጣለን። ግን እንደ ዋና ዋና ያነሷቸውን ጭብጦች ለአድማጮች ለማካፈል ያህል ከምራዊ ስጦት ቱባ ስራዎች፣ ዋና ዋና ስራዎች የትኞቹ ናቸው የሚል ጥያቄ ለሌላው አንጋፋ የኪነ ጥበብ ሰው ጌታቸው ደባልቄ አንስቼለት ነበረ። ምራዊ ስጦትም በተመሳሳይ የሚጋራው የሚመስለኝ አምባሰል ትልቁ ስራው ነው በሙዚቃ አፈራትን ፈግኝ አላውቀውም፣ ዘፈኑን የራሱ ግጥምና ዜማ ድርሰት የሆነ ነው ሚኒልክ የተጫወተው በጣም ትልቁ ስራው ነው ብሎኛል። እሱም የሚወደው መሆኑን ገልጾልኛል። እንዲሁም በቲያትር የሚያደንቀውን ገልጾልኛል። እንግዲህ እንዳልከው ሰፋ ያለ ውይይት የሚጠይቅ ነው። ለቅምሻ ግን የልጅነት ጊዜያቸውን ለማስታወስ የተቻለኝን ድምፅ ለማስቀረት ሞክሬ አለሁ። እንስማው። ጌታቸው ደባልቄ ክፉ በቆም አይተናል ይሄዳል የታራንሳስ ግርግርን እኔ እና እሱ በሞት መካከል ጥይቶች እየበረሩ ሲሄዱ በዛ መካከል ዳቦ ይዘን ገፈርታ ሸሸው የወዱ እህቶቻችንን ወንድሞቻችንን፣ ባዕድ ቢሆኑም እህት ወንድሞቻችን ነው ናቸው። መቼም የበጎ ማድረግ ነገር መራዊ ባህሉ ነው። ዳቦ ከፒያሳ ተሸክመን ይሄ ገብረወልድ ህንፃ በመጥፍ ሲመታ እኔና መራዊ ልክ ከፊት ለፊቱ ነበር። ሞስኮ መጽሐፍት ቤት የሚባል አለ። እዛ ጋ ደርሰን ነበር። ከዛ በእግራችን በፈርሳ አንድ መኪና የሚንቀሳቀስ የለም፣ የወታደር መኪና ብቻ ነው። እኛ በፈርሳ ምልክት የሚሆን አንድ እንኳን መታቀው ይሆናል ወልዴ ክትፎ ቤት የሚባል አለ፣ እያሱ ተበላለ እዛ አካባቢ በእግራችን መሄድ ነው እንግዲህ። የራባቸው አሉ ሸሽተው፣ ከፒያሳ ልቀቁ ስለተባለ በአይሮፕላን ወረቀት ተበትኖ፣ ያው የሄዱትን ያቦ ለማሁላት ደርሰን ያቦ ይዘን ሄደናል። ሀምሳ ሶስት አመተ ምህረት ታሳስ ያው ታህሳስ ግርግር ሲባል ታውቃለህ። ልክ ነው። ከዛም በመለስ ከዛም በመለስ እኔና እሱም ብዙ አስቸጋሪ ህይወቶችን ራሳችን በደስታ በመካከሉ እያለፍን ቆይተናል ኖረናል። በፍቅር በሰላም በደስታ እንኳን ሌላ ቀርቶ ተስፋ ከብት ትምህርት ቤት ውስጥ ካስገቡን በኋላ እዛ አካባቢ በዱቤ ፓርክ ምናምን ሁሉ ፍራንክ ፍራንክ መሴፍ እየገዛን እየበላን እየከፈልን ያላየነው ነገር የለም። ያየነው ነገር ሁሉ አዲሱ እንግዲህ እንዲህ ያለ ለዛ ያለው ወግ ነበረ። የስልኩ መስመር አልቀናንም፣ ጥራት ያለው ድምጽም አላገኘውም። ግን በራዲዮ መጽሄት ቃል እንደ ገባኸው እናመጣለን። አንድ ሁለት ነጥቦች አሉኝ የሚጨመሩ። ድምጹን ማምጣት ያልቻልኩት ጋሽ መራዊ መራዊ ስጦት ጋሼ እንለዋለን እንግዲህ፣ በስርጭትም ላይ እያመጣወት ነው። ይሄ የምስጋና ክብር የመስጠቱን ነገር ሁሌ እንደምናነሳው ተገቢ መሆኑን ማንም መገመት ይችላል። የእድሜ ልክ የሙያ አስተዋጽኦ ነውና ስለሱ ስጠይቀው በጣም ደስ ያለውን ነገር ይገልጽና ነፍሴ ተጨነቀች፣ ይገባኛል ብዬ አላምንም። ያው እንግዲህ ትህትናውን ነው የምታየው። ማል ይገባው ነው ለዓለም ያበረከተው የኢትዮጵያ ሙዚቃ ለዓለም በማስተዋወቅ ይሉታል በመግቢያው ላይ የተሰጠውን በጽሁፉ ላይ የቀረበውን ግን ውስጤ በደስታ ሲቃ ተይዛ ነበር ሲል ምስጋና ላመሰገኑት መልሶ አቅርቧል። እንግዲህ ዝርዝሩን አዲሱን የእናንተ መመለስ ይኖርብናል። ዜማዎቹን እናመጣለን። በጣም ደስ ብሎታል። ጋብዛለ ቀደም ሲል በቢሮ ስልክ ስናወራ ጥሩ ነበር እና ያኔ እነ ታዋቂ ድምፃ እነ ማን ነው የፍራሸዋ ግርማ የፍራሸዋ ማሙድ ጌትነት ነው በጣም በጣም ጋሽ ተስፋዬ ተስፋዬ ገሰሰም እንዲሁ ደስ ብሎታል መቼም በራዲዮ መጽሔት ጠብቁ። አድማጮቻችን፣ እናመሰግናለን። አድማጮች እንግዲህ እሁድ ምሽታችሁን ከአዲሱና ከአሉላ ጋር እንድታደርጉ እንዲሁም ከእንግዶቻችሁ ጋር እኔም ጋብዛችኋለሁ። ዝግጅታችን ይቀጥላል። አሁን ቀጥሎ የሚቀርበው መደበኛ ፕሮግራም የተፈጥሮ አካባቢ ሳይንስና ሕይወት ይሆናል። የያዝነው ወቅት ለኢትዮጵያ የበልግ ወራት ጊዜ ነው፣ የሚለው የዚህ ፕሮግራም አዘጋጅና አቅራቢ ሰሎሞን አባተ በልጉ እንዴት እየሄደ ነው? ሰው ማወቅ ያለበት ጉዳይ ይኖር ይሆን? መጠንቀቅስ የሚያስፈልግባቸው አካባቢዎች አሉ? የሚሉ ጥያቄዎችን አንስቶ ሲያበቃ በኢትዮጵያ ብሔራዊ ሚቴዎሮሎጂ ኤጀንሲ ሚቴዎሮሎጂስቱን አቶ ዳዲሞስ ወንደፍራውን ጠየቀ። አቶ ዳዲሞስ ወንዲ ፍራው ደግሞ የውይይቱን የወቅቱን ባህሪ በማብራራት ጀመሩ። እሺ በአሁኑ ጊዜ እንግዲህ ያለውን የአየር ሁኔታ ስንመለከት መጀመሪያ አሁን ላይ ያለንበት ወቅት ከየካቲት እስከ ግንቦት ያለው ወቅት በልግ ወቅት ይባላል። ይህም እንግዲህ በዚህ ወቅት በመደበኛ ሁኔታ ዝናብ የሚያገኙት የሀገሪቱ የደቡብ፣ የደቡብ ምዕራብ፣ የመካከለኛው፣ የምስራቅ እንዲሁም የሰሜን ምስራቅ የሀገሪቱ ህዝቦችን ጨምሮ በነዚህ በዚህ ወቅት ውስጥ ዝናብ ያገኛሉ። ያው የዝናቡ ማጀማመር ከየካቲት አጋማሽ ጀምሮ ከደቡብ ምዕራብ የሀገሪቱ አካባቢዎች ላይ የሚጀምር ሲሆን ቀስ በቀስ እየተስፋፋ ወደ ሰሜን ምስራቅ ይሄዳል። ከዛም ወደ ምስራቅ የሚያገሱ እየተስፋፋ ይሄዳል ማለት ነው። በዚህም በተጨማሪ ከመጋቢት አጋማሽ በኋላ የደቡብ ምስራቅ የሀገሪቱ ቆላማ ስፍራዎችም የሶማሌ የሀገሪቱ አካባቢዎች ማለት ነው ዝናብ የማግኘት ሁኔታ ይኖራቸዋል ማለት ነው። በመደበኛ ሁኔታ ትንባያችሁን እየገባሁኝ ወደ ዌብሳይታችሁ ሳይ አብዛኛው የሀገሪቱ ክፍሎች ዝናባማ መሆናቸውን የሚያሳዩ ጥቆማዎችን ነው ማየው እና ይሄ ትንበያችሁ ምን ያህል እየያዘ ነው? ሁለተኛ ጊዜውን የጠበቀና የተስተካከለ ዝናብስ ነው ወይ የጣለ? ያለው አሁን የእኛ ትንበያ መጀመሪያ የበልግ ወቅት ከመግባቱ በፊት የብሔራዊ ሜትሮሎጂ ኤጀንሲ የበልግ ወቅት ነው ወይም ደግሞ አጠቃላይ የአራቱን ወር ትንበያ ሰጥቷል። በዛ ላይ እንግዲህ በነዚህ በበልግ ዝናብ ጠቃሚ የሆኑ የሀገሪቱ አካባቢዎች ላይ ጥሩ የሚባል ዝናብ ወይም ደግሞ መደበኛና ከመደበኛ በላይ የሆነ ዝናብ እንደሚያገኙ ነው የተሰጠው። ሆኖም ግን በዚህ ወቅት ውስጥ ደግሞ ደረቅ ሰሙናቶችም እንደሚኖሩ የብሔራዊ ሜትሮሎጂ ኤጀንሲ አጠቃላይ የበልጉ መግቢያ ላይ በሰጠው ትንቢያ ላይ ሰጥቷል። ከዛ በተጨማሪ እንግዲህ የብሔራዊ ሜትሮሎጂ ኤጀንሲ የየአንድ ቀን የሶስት ቀን የአስር ቀን እንዲሁም ደግሞ የወር ትንቢያ ይሰጣል። እንዳልከውም እነዚህን ትንቢያዎች በዌብሳይታችን ላይ በየጊዜው ፖስት እናደርጋለን። አሁንም የተሰጠውትን ም ቢያ እንግዲህ ባለፉት ቀናቶችም የነበረውን ሁኔታ ስንመለከት በተለይም የደቡብ የደቡብ ምዕራብ፣ የመካከለኛው፣ የምስራቅ እንዲሁም የሰሜን ምስራቃዊ ክፍሎች መጠኑ ሊያይ እንጂ ከቦታ ቦታ ዝናብ አግኝተዋል። ሆኖም ግን የበልግ ወቅት አንድ ባህሪው ምንድን ነው? የመለዋወጥ ወይም ደግሞ ኤራቲክ ባህሪ ያለው ያ ማለት ምንድን ነው? በደረቅ ሰሞናቶች የሚከሰቱበት ወቅት ነው ማለት ነው። ከዚህ አንጻር የነበረው የዝናብ ሁኔታ ባለፉት ወቅቶች ላይ ዝናባማ አማሶሽን በአንዳንድ አካባቢዎች ላይ ሰጥተናል። ያም ሁኔታ ከነባራዊ ሁኔታ ጋር የተጣጣመ እንደነበረ ነው። እነዚህ ደረቅ አካባቢዎች ወይም ደግሞ ከተጠበቀው የዝናብ መጠን በታች አግኝተዋል የሚባሉ አካባቢዎች አሉ። አሁን ወይም ጨርሶ ሆኖ ያልዘነበባቸው መዝነብ ሲገባው አካባቢዎች ካሉ፣ እኛ የዝናብ ሁኔታ የምናወዳደረው እንግዲህ በቦታና በመጠን እንዲሁም በስርጭት አንጻር ነው የምናየው ለምሳሌ ባሳለፍነው አስር ቀናት ወይም ደግሞ ከማርች አስራ አንድ እስከ ሀያ የነበረውን የዝናብ ስርጭት ስንመለከት በአብዛኛው የበልግ ዝናብ ጠቃሚ የሆኑ የአገሪቱ አካባቢዎች ላይ መደበኛና ከመደበኛ በላይ የሆነ ዝናብ ነበር የተመዘገበው። ከዛ በፊት ደግሞ የነበረውን ለምሳሌ ማርች ፈርስት ቲኬድ ከማርች አንድ እስከ አስር የነበረውን የዝናብ ስርጭት ደግሞ ስንመለከት የ ደቡብ የደቡብ ምዕራብ የመካከለኛው የምስራቅና እንዲሁም ጥቂት የሰሜን ምስራቅ ያገዜዎች ከመደበኛ በታች የሆነ ዝናብ ነበር የነበራቸው ይሄ በየካቲት የመጨረሻ ሳምንትና በመጋቢት የመጀመሪያ ሳምንት አካባቢ ያለው ጊዜ ማለት ነው አዎ ወደ አማርኛው ስናመጣው እንደዛ ማለት ነው ይሁን እንጂ አማራ ትግራይ ጋምቤላ ምዕራብ ኦሮሚያ እንዲሁም ቤኒሻንጉል ጉሙዝ ጨምሮ መደበኛና ከመደበኛ በላይ የሆነ ዝናብ እንደነበራቸው ነው የሚያመለክተው በደቡብ አካባቢና አሁን በጠሩልኝ አካባቢዎች የድርቅ ሁኔታዎች እንደሚስተዋሉ እንደውም የረሃብ አዝማሚያ ሁሉ እዛ አካባቢ እንዳለ የሚሰማ ነገር አለና የእናንተ መስሪያ ቤት እንዴት ነው? ይሄንን በቅርብ ይከታተለዋል? ይህን ሁኔታ ይህን ሁኔታ ማለት የድርቅ ወይም ደግሞ የረሃብ አዝማሚያ ይኑር አይኖር በእኔ በኩል የማውቀው ነገር ባይኖርም ከዝናብ አንጻር ግን ስንመለከት በእነዚህ አካባቢዎች ላይ የበልግ ዝናብ አጀማመሩ መደበኛውን ፈር ተከትሎ ነው የጀመረው። ሆኖም ግን የዝናቡ ስርጭት ተለዋዋጭ ነው፣ ኤራቲክ ባህሪ እንደነበረው ነው። ምን ማለት ነው? ይመጣል ይሄዳል ማለት ነው። ግን ያው ይመጣል ይሄዳል። ያ ማለት ግን ራብ ወይም ደግሞ ደረቅ ሆኗል ማለት አይቻልም። እንደ ማስጠንቀቂያ ስመውሰድ ይቻላል። ይሄንን የእናንተን ትንተና እንግዲህ የመጪዎቹ ቀናቶች የሚኖረውን ሁኔታ ስንመለከት የዝናቡ ስርጭት በተለይም ከሰሜን የሀገሪቱ አጋማሽ ላይ አንጻራዊ በሆነ መልኩ በመጠንም ሆነ በስርጭት ይቀንሳል ማለት ነው። ይሄ ጤናማ ነው ቀናት ያ ማለት ምንድነው? ከመደበኛ ከሚያገኙት አነስተኛን ዝናብ ያገኛሉ ማለት ነው። ያ ማለት ደግሞ ምንድነው? በእነዚህ አካባቢዎች ላይ በሰሜን ሀገሪቱ አጋማሽ ላይ የዝናቡ ሁኔታ ሲቀንስ ደረቅ ጻያማ እና ሞቃታ የሚያየ ሁኔታ ይስተዋላል። ይህ ማለት ግን ምንድን ነው ረጅም ጊዜ ቀጣይነት አይኖረውም። ተመልሶ ደግሞ የበልግ ወቅት ካራክተር ስለሆነ ተመልሶ ደግሞ የደመና ሽፋን መጨመርና እርጥበት በአየሩ ውስጥ መጨመር ስለሚመጣ የተወሰነ ድራይ ስፔል ከተፈጠረ በኋላ ደግሞ ዝናብ ማግኘት እድል ይኖራቸዋል ማለት ነው። በባለሙያዎቹ ቀናት የተሻለ የዝናብ ስርጭትና የተሻለ የደመና ሽፋ የሚኖራቸው የደቡብ የደቡብ ምዕራብ እንዲሁም የምስራቅ የአገር ክፍሎች የተሻለ የዝናብ ስርጭት እና የደመና ሽፋን እንደሚኖራቸው ነው የሚጠበቀው። ይህንን መዋዠቅ ወይም ደግሞ መጪውን አዝማሚያ እንዴት ነው የሚገመገሙት? በአብዛኛው የበልግ አመቶች የሚጠበቅ ነው ወይም ደግሞ የሚከሰት ነገር ነው በመሀል በመሀል የደረቅ ሰሞናቶች የመከሰት ሁኔታ። ሆኖም ግን አሁን ላይ ያለው ግሎባሊ ወይም ደግሞ ሪጂናል ላይ ያለውን የትንበያ ሴክተሮችንም የእኛንም አካተን ስንመለከተው የአሁኑ በልግ ሁኔታ በቀሪዎቹ ወራቶች ላይም የሚኖረው የዝናብ ስርጭት ከመደበኛው ጋር የተቀራረበ ስለሆነ ሆኖም ግን በዚህ በደረቅ ሰሞናቶች መፈጠር ምክንያት ሊፈጠር የሚችል አሉታዊ ተጽዕኖ የሚኖር ከሆነ ሕብረተሰቡ የሚያገኘውን ዝናብ በአግባቡ መጠቀም የውሃ ማቆር ሞይስቸር ኮንዘርቬሽን ሲስተም በመጠቀም የእርጥበት መያዣ ስርዓት ማለት ነው። እሱ እሱን በመጠቀም በአግባቡ መጠቀም ይቻላል ማለት ነው። ምንድ ነው? እነዚህ አካባቢዎች የበልግ ሰብል አብቃይ ስለሆኑ ሰብሉ ከተዘራ በኋላ ደረቅ ሰሞናቱ ረጅም ከሆነ በሰቡን ላይ አሉታዊ ተጽዕኖ ሊፈጥር ስለሚችል እነዚህን ቀናቶች ደግሞ ለመታደግ እነዚህን አይነት መንገዶች ቢጠቀሙ የተሻለ ነው ብለን እንገምታለን። ሆኖም ግን እንደዚህ የከፋ ድራይ ስፔል ረጅም የሆነ ደረቅ ሰሞናት አይጠበቅም። አሁን ባለው ጊዜ ሰቡ ሊያስብ ይገባዋል፣ ሊጠነቀቅ ይገባዋል የሚሉት ነገር አለ። መረ ከግብርናው አንጻር በመጪዎቹ ቀናት የሚኖረው የአየር ሁኔታ ወይም ለአንድ ሳምንት ያህል የሚኖረው የአየር ሁኔታ ካለፉት ቀናቶች በይበል ደረቅ፣ ፀሐያማ እና ሞቃታማ የአየር ሁኔታ በአብዛኛው ሀገር ላይ እንደሚያመዝን ነው የሚጠበቀው። ይህም ሁኔታ በተወሰነ መልኩ ለበልግ እርሻ እንቅስቃሴ ለማሳ ዝግጅትም ሆነ ለዘር ጊዜ፣ ሁለተኛ ሶስተኛ፣ ደግሞ ተዘርተውን በመብቀል ላይ ላሉ ሰብሎች በተወሰነ መልኩ አሉታዊ ተጽዕኖ ሊፈጥር ስለሚችል አርሶ አደሩና ከአርሶ አደሩ ጋር የሚሰሩ የግብርና ባለሙያዎችም ይህንን ሁኔታ አሉታዊ ተጽዕኖ ሊፈጥር ስለሚችል ውሃ መቆር የእርጥበት የሚያዝ ሶችኖችን በመጠቀም ለአርብቶ አደሩና ለከፊል አርብቶ አደሩ የኢንፎርሜሽን በማስተላለፍ መታደግ እንደሚቻል ነው። በመድናችን አዲስ አበባ ለሚኖሩ ህብረተሰቦች ደግሞ እንዲኬት የምናደርገው ምንድን ነው? የእኛን ኢንፎርሜሽን በአግባቡ ቢጠቀሙበት ተጠቃሚ እንደሚሆኑ ነው። አዲስ አበባ ብቻ ነው ወይስ ሌሎች ከተሞችና ሌሎችም ከተሞች ላይ የሚኖሩ ህብረተሰቦች ማለት ነው? እንደውም እነሱ ደግሞ የምንሰጠውን ትንበያ፣ የአየር ሁኔታ ትንበያ በአግባቡ ቢጠቀሙበት እኛ የምንሰጠው ትንበያ አኩሬሲ ጥሩ ስለሆነ ያን በአግባብ የሚጠቀሙበት። ስለዚህ መጪውም ቀናቶች ደረቅ ፀሐይማና ሞቃታማ ስለሆነ በከተማ ውስጥ የሚኖሩ ህብረተሰቦች አንድ አለባበሳቸውን ከአየር ሁኔታው ጋር የተጣጣመ ቢሆን ብለን እንጠቁማለን። ከዚ ውጭ ደግሞ ከደረቅ ፀሐይማና ሞቃታማ ያየር ሁኔታ ጋርም ተያይዞ ከዚህም ጋር ተያይዞ የሚመጡ በሽታዎች የእኛ መስሪያ ቤት የሚሰራበት ጌልዝ ጋር ተያይዞ ሌላ ክፍልም ቢሆን ከማሌሪያ ጋር የተያዘ ነው ከወባ ጋር ተያይዞ ጎባ መራባትና መሰራጨት አመቺ የሆነ ሲቹኤሽን በልግ የበልግ ወቅት ከፍተኛ አስተዋጽኦ አለው። ምንድን ነው? በመሀል ድራይ ስፔስ ስለሚሆን የቴምፕሬቸር መጨመር፣ ሁለተኛ ደግሞ ከፍተኛ መጠን ያለው ዝናብ መኖርና በአየር ውስጥ የሚኖረው እርጥበት ወይም ደግሞ ሪሌቲቭ ሂውሚዲቲ የምንለው ከፍ ማለት፣ የእነዚህ ሶስቱ ነገሮች ለወባ ስርጭትና መስፋፋት አመች ሁኔታ ስለሚፈጥሩ እነዚህ ወባ የሚስፋፉበትና ወይም ደግሞ ስርጭታቸው ከፍ ያለ አካባቢ ላይ ህብረተሰቡ ተገቢው ጥንቃቄ እንዲያደርግ ነው እንዲኬት ምናደርግ። እንደዚሁም እንደ ጉንፋንና የመሳሰሉ እንደዚህ በደቂቅ ተዋሲያን ነገሮችም ከሙቀቱ ጋር ተያይዞ ሊኖሩ ስለሚችሉ ተገቢውን ጥንቃቄ እንዲያደርጉ ነው አድቬስ ምናደርጉ። አቶ ዳዲሞስ ወንዲ ፍራው፣ በኢትዮጵያ ሜቴዎሮሎጂ ኤጀንሲ ሜቴዎሮሎጂስት፣ እጅግ በጣም አድርጌ አመሰግናለሁኝ ለጊዜው እና ለሰጡኝ ማብራሪያ። እኔም አመሰግናለሁ። አድማጮች የመጨረሻው ዝግጅት ላይ ደርሰናል። መግቢያው ላይ እንዳልናችሁ የዩናይትድ ስቴትስ የመወሰኛው ምክር ቤት ሴኔቱ የአፍሪካ ንዑስ ኮሚቴ የአህጉሪቱን የአፍሪካን የኤነርጂ አጠቃቀም መርሃ ግብር ፈትሿል፣ ዛሬ ማለት ነው። ሄኖክ ሰማእግዜር እዚያ ነው የሚገኘው ለሰለሞን አባተ በስልክ የሚከተለውን አካፍሎታል። ሄኖክ እንደምናመሸ እንደምናመሸ ሰለሞን። አሁን በህግ መወሰኛ ምክር ቤቱ ስብሰባው ላይ ነው ያለኸው እና እስቲ ምንድን ነው እየተከናወነ ያለው ንገረን። እንግዲህ ሰለሞን በየሴኔቱ የውጭ ግንኙነት የአፍሪካ ንዑስ ኮሚቴ በአፍሪካ ኤሌክትሪክ እና ሌሎችም የሀይል ምንጮችን በማጎልበት ዙሪያ የኦባማ አስተዳደር ባለስልጣናትን በቀደመው ውይይት አነጋግሯል። ስራቸውንም የገመገመበት ነው። ከዚህም ከዩናይትድ ስቴትስ የውጭ ልማት እርዳታ ዩኤስኤአይዲ የአፍሪካ ኃላፊ የሆኑ ኤርል ጋስት የኦፔክ ማለትም የገንዘብ አቅምን የሚገነባው ምክትል ፕሬዚዳንት ሚሚ አለማየሁና ሪት አንግዮኒ ከኤክሲም ባንክ እነኚህም የፋይናንስ አቅም የሚያጎለብቱ በኦባማ አስተዳደር ስር ያሉ መስሪያ ቤቶች ናቸው። እነኚህ መስሪያ ቤቶች በአፍሪካ ሀይል ለማጎልበት ፕሬዚዳንት ባራክ ኦባማና አስተዳደራቸው የቀየሱትን መርሃ ግብር በማስተግበር ረገድ በአፍሪካ ያሉ ተጨባጭ ሁኔታዎችን ለሴናተሮቹ አስረድተዋል። ከሴናተሮችም የስራ ግምገማ እንዲሁም ደግሞ የገንዘብ አቅምና በአፍሪካ ያሉ የኃይል ምንጮችና አማራጮች በተለይ ለወደፊት የአየር ንብረትን በማይበክል ሁኔታ እንዴት አድርጎ የአፍሪካን ሕዝብ የኤሌክትሪክ ሀይል ማቅረብ ይቻላል በሚል ውይይታቸውን አድርገዋል። ሰለሞን፣ በግዙፍ ግድቦች ግንባታ ዙሪያ የሚነሱ አንዳንድ የባለሙያዎችም ይሁን ሌላ የሚቃወሙ ወገኖች ቅሬታዎች አሉ፣ የሚያስጠነቅቁም አሉ፣ የነዚህ ግንባታ ለሀገሮቹ ብዙ ጥቅም አይሰጥም እያሉ ይሄ ጉዳይ በዚህ በሴኔቱ ስብሰባ ላይ ተነስቷል ተነስቷል። ልክነ ሰለሞን የቴኔሲው ሴናተር ባብ ኮርከር ይህንኑ ጥያቄ ንጹህ የሆነ የሀይል አማራጭን ለማግኘት አካባቢን የማይበክል የሀይል አማራጭ እንዴት ከአፍሪካ ማግኘት ይቻላል የሚለውን ጥያቄ አንስተው ነበረ። ለዚህም ከስቴት ዲፓርትመንት ኤርል ጋስት እንዲሁም ሚሚያ ለማየው ከኦፒክ መልስ የሰጡበት ጉዳይ ነው። እንግዲህ አንዳንድ መሰረታዊ የሆኑ መረጃዎችን ለአድማጮች ላጋራ ወደ ስድስት መቶ ሚሊዮን የሚሆን ህዝብ በአፍሪካ ውስጥ በጨለማ ይኖራል እና ከዚህ ውስጥ እንግዲህ በሚቀጥሉት አምስት ዓመታት ውስጥ ወደ አስር ሺህ ሜጋዋት ኤሌክትሪክ ሀይል ለማመንጨት ነው። ይሄ ፓወር አፍሪካ የሚባለው በፕሬዚዳንት ባራክ ኦባማና በአስተዳደራቸው የተዘረጋው መርሃ ግብር ኢትዮጵያን በተመለከተ በተናጠል ዘጠና ከመቶ የሚሆነው የሃይድሮ ኤሌክትሪክ ወይ በግድብ ግንባታዎች የሚቀርብ እንደሆነ በመግለጽ የኦፒክ ምክትል ፕሬዚዳንት ሚሚ አለማየሁ ይህ ኃይል ደግሞ ንጹሕ የሆነ ኃይል እንደሆነ ሴናተሮቹ ገልጸዋል። በሞዛምቢክ የተመለከትን እንደሆነ በሞዛምቢክ የሚገኘው የተፈጥሮ ጋዝ ነው። ይሄ የተፈጥሮ ጋዝ ክምችት በእርግጥ መታይነት ያለው እንደሆነ የሚታወቅ ነው። ግን ሰፊ ከካታር ቀጥሎ ሰፊ የሆነ ሀብት ያላት ሀገር ነች ሞዛምቢክ። እንግዲህ እነኚህን ሁኔታዎች እያንዳንዱ ሀገር የተለየ የሀይል አቅም አለው። እያንዳንዱ ሀገር ደግሞ የተለየ ሀይሉን ወደ ወደ ስራ ሊያውልበት የሚችል አሰራር አለው እና እነኚህን የተለያዩ የአፍሪካ ሀገሮች የተለያዩ ነባራዊ ሁኔታዎችን በመመልከት ነው እንግዲህ የዩናይትድ ስቴትስ መንግስት የኦባማ አስተዳደር ዙሪያውንም የሚገኙ የግል ዘርፍ አጋሮች ሊሰሩ የሚያስቡት እንግዲህ ከዚህ እንዲያው ተመዞ የሚወጣ ዋና በዜና መልኩ ልናየው የምንችለው በኢትዮጵያ በሀይል ዘርፍ የግል ባለሀብቶች እንዲሳተፉ የኢትዮጵያ መንግስት መፍቀዱ ለውጥ የሚያመጣ ወቅታዊ ውሳኔና የፖሊሲ ማሻሻያ እንደሆነ ነው ለሴናተሮቹ እዚህ የተገኙት የባራክ ኦባማ አስተዳደር ባለስልጣናት የገለጹት ሰለሞን። ይህንን ታዳሽ ኢነርጂ በሚመለከት ኢትዮጵያ ግዙፍ ምርት ያምርታሉ ከሚባሉ ሀገሮች ወይም ከሚጠበቅባቸው ሀገሮች አንዷ ነች። ለምሳሌ አሁንም የያዘችው የህዳሴ ግድብ ጉዳይ አለ። ሌሎችም የጂኦተርማል ኢነርጂ ስራዎች አሉ። ኢትዮጵያ የምትጠብቀው ነገር ከዚህ የሴኔት ስብሰባ አለ። እንግዲህ ኢትዮጵያ ልትጠብቅ የምትችለው ኢትዮጵያ በዚህ በፕሬዚዳንት ባራክ ኦባማ ለሚቀጥሉት አምስት አመታት የአፍሪካ ሀገሮች ከመንግስታቸው በቀጥታ ወደ ሰባት ቢሊዮን ዶላር የሚጠጋ ገንዘብ የሀይል አቅምን ለማጎልበት የመደቡት ገንዘብ አለ። በአጠቃላይ ደግሞ ይሄ ስራ የሚሰራው ከግሉ ዘርፍ ጋር በሚደረግ ትብብር ነው። ሲጀመር አስራ ሰባት ነበረ። ከግሉ ዘርፍ በተገኘ አጠቃላይ ገንዘብ ሲደመር ወደ አስራ አራት ቢሊዮን ዶላር ተገኝቷል። ከዚህ ከዩናይትድ ስቴትስ እና ከግሉ ዘርፍ ከአሜሪካ የግሉ ዘርፍ በእርግጥ ፍላጎቱን በምንመለከት ጊዜ በሚቀጥሉት ሀያና ሰላሳ አመታት በአፍሪካ ውስጥ ወደ ሶስት መቶ ቢሊዮን ዶላር ያስፈልጋል። የሀይል አቅምን አፍሪካኑ መካከለኛ ገቢ ወዳላት እንግዲህ እድገት የምናወራ ከሆነ ለማደግ ሀይል ያስፈልጋል። ይህንን ሀይል አቅርቦት የመሰረተ ልማት ግንባታዎቹን አጠናክረው መሄድ ካልተቻለ አፍሪካን የተሻለች በምጣኔ ሀብቷ አሁን በያዘችው ሁኔታ እንዲያውም ከዛም ባለፈ ለማደግ በምታደርገው ጥረት ሀይል አስፈላጊ ነው። ስለዚህ ይህንን ለማቅረብ የግሉ ዘርፍ ትብብር ወሳኝ ስለሆነ ነው። ዛሬ በሴኔቱ የተሰበሰቡ የኦባማ አስተዳደር ባለስልጣናት ለሴናተሮቹ ባቀረቡት የስራ ሪፖርት እንዲሁም ደግሞ ሀሳባቸውን ከልምዳቸው ተመርኩዘው ባጋሩበት የኢትዮጵያ መንግስት በሀይል ዘርፉ የግል ባለሀብቶች እንዲሳተፉ መፍቀዱ ወሳኝ የሆነ ከዚህ በፊት እንደሚታወቀው ድሮ ኤልፓ ከዛ ቆይቶ ደግሞ የኢትዮጵያ ኤሌክትሪክ ሀይል ኮርፖሬሽን በሚል መንግስቱ ነበረ የሚቆጣጠረው እና እነዚህን ስራዎች ለግል ዘርፉ በፀሐይ ሀይልም ይሁን፣ በንፋስ ሀይልም ይሁን፣ በሃይድሮኤሌክትሪክ ኤሌክትሪክ ሀይልም ይሁን፣ የመሬት ውስጥ እምቅ ሀይልን የተፈጥሮ ጋዝን በማውጣትም ይሁን የግል ዘርፉ መሳተፉ አንደኛ ገንዘብ ይዞ ይመጣል። ከዛ አልፎ ደግሞ በዛች ሀገር ውስጥ የተለያዩ አሰራሮችና የቴክኖሎጂ ሽግግሮች እንዲኖሩ ይረዳል በሚል ነው የኦባማ አስተዳደር ባለስልጣናት ለሴኔቱ የውጭ ግንኙነት የአፍሪካ ንዑስ ኮሚቴ አስረዱት። ሰለሞን፣ እሺ ሄኖክ፣ አመሰግናለሁ። አሁንም እዛው ነህ እንግዲህ ሲጠናቀቅ ደሞት እንዲሰፋ ያሉና ተጨማሪ ነገሮችን ይዘህ ትመለሳለህ ብለን እንጠብቃለን። አመሰግናለሁ ሄኖክ። መልካም አመሰግናለሁ ሰለሞን። ሁለቱንም ባልደረቦቻችን እናመሰግናለን እስካሁን ድረስ የሰማኑ የአማርኛ ፕሮግራም በዚሁ አበቃ። በእኛ በኩል ሰላም ደህና ደሩ። አሁን የትግርኛ ቋንቋ ስርጭት ይቀጥላል።